አሸባሪ ያሏቸውን ታጣቂ ቡድኖች በጋራ ጥረት ለመከላከል እንደሚሰሩ የአማራ እና የኦሮሚያ ክልሎች አስታወቁ። የሁለቱ ክልሎች ርዕሳነ መስተዳደሮች ዛሬ በሰጡት መግለጫ ከሰሞኑ በኦሮሚያ ክልል በንጹሐን ላይ የተፈጸመው ዘግናኝ ጭፍጨፋ ሁለቱን ክልሎች በመለያየት ሀገር የማፍረስ ተልእኮ አለው ብለዋል። መሰል ድርጊት እንዳይፈጸምና በመንግስት ኦነግሸኔ የሚባለውን ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለውን ቡድን ለማጥፋት ሁለቱ ክልሎች በትብብር መስራት እንዳለባቸውም ርዕሰ መስተዳድሮቹ አብራርተዋል። ይህን የሁለቱን ክልሎች እርምጃ በተመለከተ አስተያየታቸውን የሰጡት የኦፌኮ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ እርምጃው አሁን ያለውን የፖለቲካ ቀውስ ሊያባብስ ይችላል ሲሉ ስጋታቸውን በዚያ መልክ ሲገልጹ የአዴሃን የአዲሃን ሊቀመንበር አቶ ተስፋሁን አለምነህ በበኩላቸው ለእርምጃው ያላቸውን ድጋፍ ሰጥተዋል። ኬኔዲ አባተ ተከታትሎታል። የኦሮሚያና የአማራ ክልል ከፍተኛ አመራሮች በንጹሐን ዜጎች ላይ እየደረሰ ያለውን ጭፍጨፋ በጋራ መከላከል በሚቻልበት ጉዳይ ላይ መወያየታቸውን ተከትሎ የየክልሎቹ ርዕሰ መስተዳድሮች በሰጡት ማብራሪያ ከሰሞኑ በምዕራብ ወለጋ ጊምቢ ወረዳና በሌሎች አካባቢዎች ለተከሰተው የንጹሐን ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት የሚለውንና መንግስት ኦነግ ሸኔ ብሎ የሚጠራውን ታጣቂ ቡድንና ተላላኪዎቹ ያሏቸውን አካላት ተጠያቂ አድርገዋል። የታጣቂ ቡድኑ አላማ አማራና ኦሮሞ እንዲለያይ ማድረግ ነው ያሉት አማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ሁለቱ ክልሎች መሰል ጥቃቶችን ለመከላከል በጋራ መስራት እንዳለባቸው መስማማታቸውን የመንግስት መገናኛ ብዙኃን ዘግበዋል። ሸኔ የሚፈልገው አማራና ኦሮሞ እንዲለያይ እና እኩይ ዓላማው እንዲሳካ ነው። የአማራ ሕዝብም የአማራ መንግስትም ማየት ያለብን ብዬ የማስበው ሸኔ የሁላችንም ጠላት ነው። የሞቱት ወገኖቻችን ኢትዮጵያዊ ናቸው። የኢትዮጵያውያን ሁላ የሚያስደነግጥ የሚረብሽ አረመናዊ ተግባር ነው የፈጸመው። ስለዚህ አጀንዳው የአማራ ብቻ አይደለም፣ የመላ ኢትዮጵያውያን አጀንዳ ነው። መላ ኢትዮጵያውያን ናቸው ይህን አሸባሪ ድርጅት በጽኑ ማውገዝ እና መንግስት የሚወስደውን ህግ ማስከበር እርምጃም በጽናት መደገፍ ያለብን። ተመሳሳይ የጸጥታ ችግርም እንዳይከሰት በጋራ ተባብረን መስራታችን ማረጋገጥ አለብን። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም እንዲሁ ተመሳሳይ ማብራሪያ ሰጥተዋል። የሁለቱ ክልሎች ህዝቦች አንድ ህዝቦች ናቸው። ሸኔና ላፊዎቻቸው ግን ስትራቴጂውን የነደፉት እነዚህ ሁለቱን ህዝቦች ክልሎች አባልተን ኢትዮጵያን እናዳክማለን ነው። ይሄ አይሆንም፣ ትላንትናም አልሆነም፣ በዚህ ትውልድ ላይም አይሆንም። ስለዚህ ይህንን ደግሞ የመምራት ለዚህ አመራር የተሰጠ ኃላፊነት ስለሆነ የአመራር ቆንጠጥ ብለን ተያይዘን ማውገዝ ብቻ ሳይሆን ይህ ኃይል የእጁን እንዲያገኝ የማድረግ የማጽዳት ያለ ምሕረት እርምጃ የመውሰድ ይህም በማድረግ የኢትዮጵያን አንድነት የማስጠጠል የሁለቱን ህዝቦች የሁለቱን ክልሎች አንድነት ወደ ላቀ ደረጃ የማሸጋገር ስራ እንድንሰራና እንድናጠናክር ነው። የፌዴራሉ መንግስትም ሰሞኑን በንጹሐን ላይ አሰቃቂ ጭፍጨፋ በተፈጸመበት የምዕራብ ወለጋ ጊምቢ ወረዳ እንዲሁም በሌሎች የንጹሐን ጥቃቶች በተፈጸሙባቸው አካባቢዎች የመከላከያ ሰራዊትን ጨምሮ የመንግስት የጸጥታ ኃይሎች መጠነ ሰፊ ኦፕሬሽን በማከናወን ላይ እንደሚገኙ መግለጹ ይታወሳል። መንግስት ድርጊቱን ኦነግ ሸኔ ብሎ የሚጠራውና ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን መፈጸሙን ቢገልጽም ቡድኑ በበኩሉ በጊምቢ ወረዳ ቶሌ ቀበሌ በርካታ ንጹሐን የተጨፈጨፉበትን ጥቃት እንዳልፈጸመ በ ተባበል ጣቱን በመንግስት ላይ ነው የሚቀስረው። ይሁን እንጂ ከፌዴራሉ መንግስት ባለፈ የኦሮሚያና የአማራ ክልሎች ከፍተኛ አመራሮችም ለጥቃቶቹ ተጠያቂ ያደረጉትን ይህን ታጣቂ ቡድን ለመከላከል በጋራ ለመስራት ተስማምተዋል። በጋራ ስለሚያከናውኗቸው ተግባራት ግን በዝርዝር አልጠቀሱም። ይህን የሁለቱን ክልሎች መግለጫ በተመለከተ አስተያየታቸውን የጠየቅናቸው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጽህፈት ቤት ኃላፊ አቶ ጥሩነ ገምታ እርምጃው አሁን ላይ ያለውን ፖለቲካዊ ቀውስ ሊያባብስ ይችላል የሚል ስጋት እንዳላቸውና ሰላማዊ አማራጮችን መከተል እንደሚያዋጣ ይገልጻሉ። የየክልሎቹ የክልሎቹ ባለስልጣናት ደግሞ ከቆሙበት አኳያ ሆነው መግለጫ መስጠታቸው የሚጠበቅ ቢሆንም፣ እንደኔ የግል አስተያየት ግን ይሄ ሀገራዊ ምክክር ብለው ከቅርብ ጊዜያት ወዲህ የጀመሩትን የሚያበላሽባቸው ይመስለኛል ምክንያቱም ሀገራዊ ምክክር ለሰላም፣ ለእድገት፣ ለልማት እያሉ እንደገና ደግሞ ጦርነት አውጅ የሆኑ ስምምነቶችን ማድረግ እና መግለጫ መስጠት ፖለቲካዊ ቀውሱን የበለጠ ሊያባብስ ይችላል የሚል ስጋት አለኝ። ሀገራዊ ምክክሩን ጠቅሰዋል። ሀገራዊ ምክክሩን ለማካሄድ ሂደቶች የተጀመሩ ቢሆንም በዚህ መሀል ግን በርካታ ንጹሐን ሰዎች እየተገደሉ ነው ያሉት እና ይህንን ለመከላከል ታዲያ ከዚህ የተለየ ምን ሊከናወን ይችላል ብለው ያምናሉ? እርሱ የፖለቲካ ግጭቶች በፖለቲካዊ መፍትሄ እንዲያገኙ ጦርነት ወይም ግጭቶች ባሉበት ቦታ ሆነው ወይም ቆመው ሰላማዊ ውይይት፣ ንግግር እንዲጀመር ሰላም አውርድ የሆነ ጥሪ ማድረግ ነው ይጥፋ ይሄ ይጥፋ ተብሎ የሚነገረው ነገር ለማኔጅመንቱ አስቸጋሪ ነው የሚሆነው። ግድያውንም በሚመለከት እኮ ማን አደረገ የሚለው በገለልተኛ አካል መጣራት ይኖርበታል። አሁን ምንም ባልተለየበት ሁኔታ እንደዚህ አይነት ውሳኔዎችን ማስተላለፍ ሀገሪቱ ውስጥ ያለውን ፖለቲካዊ ምስቅልቅል ወይም ቀውስ እያባባሰ ይሄዳል እንጂ ጠቀሜታው ይህን ያክል የጎላ አይሆንም። የአማራ ዴሞክራሲያዊ ኃይሎች ንቅናቄ አዴኃን ሊቀመንበር አቶ ተስፋውን አለምነህ ደግሞ የአማራና የኦሮሚያ ክልሎች በሽብር የፈረጁትን ታጣቂ ቡድን በጋራ ጥረት ለመከላከል መስማማታቸውን ይደግፋሉ። እንደሚታወቀው ላለፉት ዓመታት ጸረ አማራ የፖለቲካ መስመራቸውን ያሰመሩ ኃይሎች በአንድሚውም በሌላ መንገድ በአማራ ህዝብ ላይ ሰፊ የሆነ ጥቃት ሲያደርሱ ቆይተዋል። አሁንም ቢሆን ከዛ የቀጠለ ጥቃት ነው እየተፈጸመ ያለው። ይህንን ለመመከት ደግሞ በግልጽ እንደሚታወቀው የአማራ ህዝብ እና የኦሮሞ ህዝብ አንድ ነው። በጋራም በብዙ ነገር ተጋምዶ የሚኖር ህዝብ ነው። የእነዛ መሪዎች አንድነት ነው ለውጥ ያመጣው በዋናኝነት እዚህ ያንን ለውጥ የሚባልን ለማደናቀፍ ና ወደ ትርምስ ለማስገባት የሚደረግ ጥረት ነው። ይህንን ደግሞ እንደ ክልል መንግስትም እንደ ፌዴራል መንግስትም ሁለቱ ሁለቱ ትልቅ ህዝብ መሪዎች በጋራ ተገናኝተው መወሰናቸው፣ መምከራቸው፣ በቀጣይም የሚሰሩ ስራዎችን አንድ ላይ መነጋገራቸው ተገቢ የሆነ ነው ብለን ነው የምናምነው። ተጠናክሮም መቀጠል መቻል አለበት። ኃይል የመጠቀም ብቸኛ ስልጣን ያለው መንግስት እና መንግስት ነው። የዜጎችን ሰላምና ደህንነት ማስጠበቅ የመንግስት ኃላፊነት ነው። መንግስት እየወሰደ ያለውን መንግስት እንደ መንግስት እንዲቀጥል ሀገር እንደ ሀገር እንድትቀጥል ይህንን ማድረግ ግዴታ አለበት። ስለዚህ አጠናክሮ መቀጠል ለውጥ ያመጣል የሚል እምነት አለን። የብልጽግና ፓርቲ ማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ ያደረጉትን ስብሰባ ተከትሎ ዛሬ ከሰዓት መግለጫ የሰጡት የፓርቲው ምክትል ፕሬዝደንት አቶ አደም ፋራ ሰሞኑን በተወሰደው የህግ ማስከበር እርምጃ በንጹሀን ኢትዮጵያውያን ላይ የግድያ ወንጀል የፈጸሙ በርካታ አሸባሪዎች ተደምስሰዋል ማለታቸውን ፓርቲው በፌስቡክ አድራሻው አስታውቋል። እርምጃው አሁንም ተጠናክሮ ስለ መቀጠሉም ነው የገለጹት። ሰሞኑን እየተወሰደ ነው የተባለውን ይህን እርምጃ በተመለከተ ራሱን የኦሮሞ ነጻነት ሰራዊት ከሚለው ታጣቂ ቡድን በኩል ግን በይፋ የተባለ ነገር የለም። ከሰሞኑ በንጹሐን ላይ የተፈጸሙትን ጥቃቶች ተከትሎ በዩኒቨርሲቲዎች ላይ ያነጣጠረ ግጭትም ለማስነሳት ጥረት በመደረግ ላይ እንደሚገኝ የገለጸው የጸጥታና የደህንነት የጋራ ግብረ ኃይል የዩኒቨርሲቲ ተማሪዎችና ማህበረሰብ አባላት ጥንቃቄ እንዲያደ ሲያደርጉ አሳስበዋል። በምዕራብ ኦሮሚያ ጊምቢ ወረዳ ቶሌ ቀበሌ በተፈጸመው ማንነትን መሰረት ያደረገ ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን ከጥቃቱ የተረፉ የአካባቢው ነዋሪዎች ገልጸዋል። በሌላ በኩል የሟቾቹን ቁጥርና አጠቃላይ ጉዳቱን በተመለከተ የኢትዮጵያ መንግስትና ኢሰመኮ ገና በማጣራት ላይ መሆናቸውን ነው የሚገልጹት። ጥቃቱን ዩናይትድ ስቴትስንና የተባበሩት መንግስታትን ጨምሮ የተለያዩ ሀገራትና ተቋማትም ያወገዙ ሲሆን ተመድ ድርጊቱ በገለልተኛ አካል እንዲጣራ መጠየቁ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።